የዲደብልዩ ዜና በቅድሚያም ርዕሶቹን እንሆ። ኦሮሚያ ክልል ውስጥ ማንነታቸው በውል ያልተነገረ ታጣቂዎች በከፈቱት ጥቃት አንድ ቻይናዊ ተገደለ። በአዲስ አበባ የቻይና ኤምባሲ ኢትዮጵያ ውስጥ የሚኖሩና ኢትዮጵያን የሚጎበኙ የቻይና ዜጎች አደገኛ አካባቢዎችን ለቀው እንዲወጡ አሳሰበ። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ኮንጎ ዲሞክራቲክ ሪፐብሊክንና ደቡብ ሱዳንን ለመጎብኘት ዛሬ ኪንሻሳ ገቡም። ርዕሰ ሊቃነ ጳጳሳቱ ሁለቱን በጦርነት የወደሙ የአፍሪቃ ሀገራትን ለስድስት ቀናት ለመጎብኘት አቅደዋል። ቫቲካን እንዳስታወቀችው ጉብኝቱ ለሰላም ለመጸለይ እያለመ ነው። የብራዚል ፕሬዚደንት ሉላ ደ ሲልቫ ዩክሬንና ሩሲያን የሚሸመግል የሀገራት ስብስብ እንዲሰየም ጠየቁ። ደ ሲልቫ ብራዚልን ለሚጎበኙት ለጀርመን መራሄ መንግሥት ኦላፍ ሾልስ እንደነገሩት የዩክሬኑ ጦርነት ሰላማዊ ዕልባት እንዲያገኝ ሀገራቸው አበክራ ትጥራለች። ዜናው በዝርዝርም ኦሮሚያ ክልል ሰሜን ሸዋ ውስጥ ማንነታቸው በውል ያልተነገረ ታጣቂዎች በከፈቱት ተኩስ አንድ ቻይናዊ ተገደለ። በአዲስ አበባ የቻይና ኤምባሲ ዛሬ እንዳስታወቀው ከርዕሰ ከተማይቱ በስተ ሰሜን 160 ኪሎ ሜትር ርቀት ላይ በሚገኘው ገብረ ጉራቻ የነበሩ ዘጠኝ የቻይና ዜጎች ትናንት ማታ ተኩስ ተከፍቶባቸዋል። የፈረንሳው ዜና አገልግሎት ኤፍፒ የኤምባሲውን መግለጫ ጠቅሶ እንደዘገበው በጥቃቱ አንዱ ቻይናዊ ተገሏል። በተቀሩት ስምንቱ ላይ የደረሰ ጉዳት ስለመኖር አለመኖሩም ሆነ ስለ ታጣቂዎቹ ማንነት ኤምባሲው ያለው ነገር የለም። ይሁንና ኢትዮጵያ ውስጥ የሚኖሩና ኢትዮጵያን የሚጎበኙ የቻይና ዜጎች ለአደጋ የሚያጋልጡ አካባቢዎችን ለቀው እንዲወጡ ኤምባሲው አሳስቧል። ኦሮሚያ ክልልና ክልሉን በሚያዋስኑ አካባቢዎች በሰላማዊ ሰዎች ላይ ተደጋጋሚ ጥቃት ይደርሳል ግጭትም ይደረጋል። ኢትዮጵያም የፌዴራል መንግስትና የኦሮሚያ ክልል ባለስልጣናት ለጥቃቱ የኦሮሞ ነጻ አውጪ ጦርን ተጠያቂ ያደርጋሉ። የኢትዮጵያ መንግስት የኦሮሞ ነጻ አውጪ ጦርን ኦነግሸኔ በሚል ስም በአሸባሪነት ከፈረጀው አንድ ዓመት ሊደፍን ነው። ሶማሊያ ውስጥ ጦር ያሰፈሩ ሀገራት መሪዎች ነገ ሞቃድሾ ውስጥ ይሰበሰባሉ። የሶማሊያ መንግስት እንዳስታወቀው መሪዎቹ የሶማሊያውን አክራሪ ደፈጣ ተዋጊ ቡድን አሸባብን በጋራ የሚመቱበትን ስልት ይቀይሳሉ። የአፍሪቃ ህብረት የሚያስተናብራቸው በርካታ ሀገራት ሶማሊያ ውስጥ ከ20 ሺህ የሚበልጥ ጦር ካሰፈሩ 15 ዓመት አስቆጥረዋል። አክራሪው ደፈጣ ተዋጊ ቡድን ግን አሁንም ከሶማሊያ አልፎ ኬንያና ኢትዮጵያን ጭምር ያጠቃል። የሶማሊያ ርዕሰ ከተማ ሞቃዲሾ የነገ እንግዶቿን ደህንነት ለማስጠበቅ ከፍተኛ የጸጥታ ቁጥጥር እየተደረገባት ነው። የኢትዮጵያም የኬንያና የጅቡቲ መከላከያ ሚኒስትሮች የነገውን ጉባኤ ለማዘጋጀት እዚያው ሞቃዲሾ ገብተዋል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ሁለት የአፍሪቃ ሀገራትን ለመጎብኘት ዛሬ ኪንሻሳ ኮንጎ ዲሞክራቲክ ሪፐብሊክ ገቡ። ርዕሰ ሊቃነ ጳጳሳቱ ለአምስተኛ ጊዜ ወደ አፍሪቃ ባደረጉት ጉዞ ከኮንጎ ዲሞክራቲክ ሪፐብሊክ በተጨማሪ ደቡብ ሱዳንንም ይጎበኛሉ። ፍራንሲስ ከሮም ከመነሳታቸው በፊት ከርዕሰ መንበራቸው ቫቲካን የወጣው መግለጫ እንዳመለከተው ርዕሰ ሊቃነ ጳጳሳቱ ሁለቱን በጦርነት እና ግጭት ክፉኛ የተመሰቃቀሉ ሀገራት ሀገራትን የሚጎበኙት ለሰላምና ለሕዝብ ደህንነት ለመጸለይ ላይ ነው። አንድ የሮማ ካቶሊካዊት ርዕሰ ሊቃነጳጳሳት ደቡብ ሱዳንን ሲጎበኝ ያሁኑ የመጀመሪያው ይሆናል። ለኮንጎ ዲሞክራቲክ ሪፐብሊክ ደግሞ እንደ ግሪጎሪያኑ አቆጣጠር ከ1985 ወዲህ የመጀመሪያው ነው። 100 ሚሊዮን ከሚገመተው ከሰፊዋ አፍሪካዊት ሀገር ህዝብ 40 በመቶው የካቶሊክ ክርስትና እምነት ተከታይ ነው። የርዕሰ ሊቃነ ጳጳሳቱን ጸሎትና ቡራኬ ለመቀበል ከርዕሰ ከተማይቱ ነዋሪ በተጨማሪ በብዙ ሺህ የሚቆጠር አማኝ ከያለበት ወደ ኪንሻሳ ሲጎርፍ ነው የሰነበተው። ፍራንሲስ በሁለቱ ሀገራት የሚያደርጉት ጉብኝት ስድስት ቀን ይፈጃል ነው የተባለው። ይህ ዶች ቬለ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምጻሩ ዋና ጸሐፊና የዩናይትድ ስቴትስ መከላከያ ሚኒስትር ቻይናንና ሰሜን ኮሪያን በየፊናቸው አወገዙም። ትናንት ደቡብ ኮሪያን የጎበኙት የኔቶ ዋና ጸሐፊ ያን ሽቶትልበርግ ዛሬ ቶኪዮ ጃፓንን እየጎበኙ ነው። ዋና ጸሐፊው ትናንት ሶል ውስጥ ከደቡብ ኮሪያ ባለሥልጣናት ጋር ባደረጉት ውይይት በዩክሬኑ ጦርነት ደቡብ ኮሪያ ከምዕራባውያን መንግስታት ጎን እንድትቆም አሳስበው ነበረ። ዛሬ ቶኪዮ ውስጥ ከጃፓን ባለሥልጣናት ጋር ባደረጉት ውይይት ደግሞ ቻይናን፣ ጎረቤቶቿን ታስፈራራለች፣ ታይዋን ላይ ትዝታለች በማለት ቤጂንግን አውግዘዋል። ሽቶልተንበርግ ከሶል ሲወጡ በእግራቸው የተተኩት የአሜሪካው መከላከያ ሚኒስትር ሎይድ ኦስቲን በበኩላቸው ሰሜን ኮሪያን አስጠንቅቀዋል። በ2022 ከዲሞክራቲክ ሕዝባዊት ሪፐብሊክ ኮሪያ የተሰነዘሩ በርካታ ጠብ ቀስቃሽ እርምጃዎችን ተጋፍጠናል። እንዳትሳሳቱም ዩናይትድ ስቴትስ ከኮሪያ ሪፐብሊክ ጎን ትቆማለች። ይህን ዓለም አቀፍ ሕግን የጣሰና አካባቢውን የሚያውክ አደገኛ እርምጃን በጋራ እናወግዛለን። ዩናይትድ ስቴትስ የምትመራው የጦር ተሻራኪ ድርጅት ኔቶና የራሷ የዩናይትድ ስቴትስ ከፍተኛ ባለሥልጣናት በእስያ የሚያደርጉት ጉብኝት ደቡብ ኮሪያና ጃፓንን ለመሳሰሉ ለምዕራባውያን ሀገራት ተሻራኪ አለኝታቸውን ለመግለጥና ለዩክሬን ድጋፍ ለማሰባሰብ ነው። ስዊድን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል መሆን ከፈለገች የቱርክን ተቃውሞ የሚያለዝብ እርምጃ መውሰድ እንደሚገባት ሃንጋሪ አሳሰበች። ሩሲያ ዩክሬንን ከወረረች በኋላ ሩሲያን በቦልቲክ ባህር በኩል የምትቀርበው ስዊድን እና ሩሲያን የምትዋሰነው ፊንላንድ የምዕራባውያኑ የጦር ተሻራኪ ድርጅት አባል ለመሆን አመልክተዋል። ይሁንና ስዊድን የአንካራ መንግሥት በአሸባሪነት የሚወነጅላቸውን ቡድናት በመደገፏ ቱርክ አባልነቱን ተቃውማለች። የስዊድን ባለሥልጣናት የቱርክን ተቃውሞ ከማለሳለስ ይልቅ እስልምናን የሚጠሉ አክራሪዎች በቅርቡ ስቶክሆልም ውስጥ ቱርክ ኤምባሲ አጠገብ ተሰልፈው ቁርአን ሲያቃጥሉ የስቶክሆልም መሪዎች በዝምታ አልፈውታል። ይህ ደግሞ አንካራን ይበልጥ አስቆጥቷታል። የሃንጋሪ ውጭ ጉዳይ ሚኒስትር ፔተር ስዢ ጃርቶ ዛሬ ቡዳፔስት ውስጥ የቱርካቻቸውን ሜቭሉት ካቮሶ ጉሉን ካነጋገሩ በኋላም ቁርአን መቃጠሉን አውግዘዋለም። የስዊድን መንግስት ቱርክን ለማ ለማግባባት ሌላ መፍትሄ እንዲፈልግ መክረዋልም። ፊንላንድ የስዊድን አባልነት ከዘገየ ብቻዋን አባል ለመሆን እንደምታመለክት በቅርቡ አስታውቃ ነበረ። የዩክሬንን ጦርነት በሰላማዊ መንገድ ለማስቆም አዲስ ዲፕሎማሲያዊ ጥረት እንዲደረግ የብራዚል ፕሬዚደንት ሉላ ደ ሲልቫ ጠየቁ። ሉላ ደ ሲልቫ ብራዚልን ለሚጎበኙት ለጀርመን መራሃ መንግሥት ኦላፍ ሾልስ እንደነገሩት ሩሲያና ዩክሬንን ለማግባባት የተለያዩ ሀገራት የሚወከሉበት አንድ ቡድን ቢመሰረት ጥሩ ነው። ደ ሲልቫ ይህን የአግባቢ ወይም የአደራዳሪ ቡድን ይሰየም የሚል ሐሳባቸውን ከዚህ ቀደም ለፈረንሳይ ፕሬዚደንት ኢማኑኤል ማክሮን አንስተው እንደነበረ አውስተዋል። የእኔ ጥቆማ ሰላም ለማውረድና ጦርነቱን ለማስቆም ከዩክሬንና ከሩሲያ ጋር ቁጭ ብለው ለመነጋገር የሚሞክሩ ሀገራት በአንድ ቡድን እንዲሰባሰቡ ነው። ብራዚል ለዚህ የራሷን ጥረት ታደርጋለች። ከፕሬዚዳንት ማክሮ ጋር ተነጋግሬበታለሁ። አሁን ከመራሄ መንግስት ሾልስ ጋርም ተነጋግሬያለሁ። ከሌሎች ፕሬዚዳንቶች ጋርም እነጋገርበታለሁ። እንደ ግሪጎሪያኑ አቆጣጠር ከ2003 እስከ 2011 ድረስ ብራዚልን በፕሬዚደንትነት የመሩት ሉላ ደ ሲልቫ ከእስራትና ከፖለቲካ መገለል በኋላ ዳግም ተመርጠው የፕሬዝደንትነቱን ስልጣን የያዙት በቅርቡ ነው። ወደ ግራ የሚያዘነብሉት ደ ሲልቫ ዳግም የፕሬዝደንትነቱን ስልጣን በመያዛቸው መደሰታቸውን ወደ ግራ የሚያዘነብለው የጀርመን የሶሻል ዲሞክራቲክ ፓርቲ ኤስፔዴ በጀርመንኛ ምህፃሩ መሪ ኦላፍ ሾልስ መደሰታቸውን አልሸሸጉም። የጀርመኑ መራሄ መንግስት ሩሲያና ዩክሬንን የሚሸመግል የሀገራት ቡድን እንዲመሰረት ሉላ ያቀረቡትን ሀሳብ መደገፍ አለመደገፋቸውን ግን በግልጽ አላስታወቁም። ቀደም ሲል ግን ሾልስ ችግሩ በውይይት ይፈታ የሚል ሀሳብ ሲያንጸባርቁ ነበረ። መራሄ መንግሥት ኦላፍ ሾልስ ብራዚሊያ ብራዚል ከመግባታቸው በፊት አርጀንቲናንና ቺሌን ጎብኝተዋል። ይህ ዶቸ በለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ኦሮሚያ ክልል ማንነታቸው በውል ያልተነገረ ታጣቂዎች በከፈቱት ተኩስ አንድ ቻይናዊ ተገደለ። በአዲስ አበባ የቻይና ኤምባሲ ኢትዮጵያ ውስጥ የሚኖሩና ኢትዮጵያን የሚጎበኙ የቻይና ዜጎች አደገኛ አካባቢዎችን ለቀው እንዲወጡ አሳሰበ። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ኮንጎ ዲሞክራቲክ ሪፐብሊክንና ደቡብ ሱዳንን ለመጎብኘት ዛሬ ኪንሻሳ ገቡ። ርዕሰ ሊቃነ ጳጳሳቱ ሁለቱን በጦርነት የወደሙ የአፍሪቃ ሀገራትን ለስድስት ቀናት ለመጎብኘት አቅደዋል። የብራዚል ፕሬዚደንት ሉላ ደ ሲልቫ ዩክሬንና ሩሲያን የሚሸመግል የሀገራት ስብስብ እንዲሰየም ጠየቁም። ደ ሲልቫ ብራዚልን ለሚጎበኙት ለጀርመን መራሄ መንግስት ኦላፍ ሾልስ እንደነገሩት የዩክሬኑ ጦርነት ሰላማዊ እልባት እንዲያገኝ ሀገራቸው አበክራ ትጥራለች። የዜናው መልእክት እስካሁኑ ነበር።